ኢትዮጵያ እንደ አውሮፓ አቆጣጠር ከ2008 ዓ ም ጀምሮ ማለት በአምስት ዓመታት ውስጥ ለመጀመሪያ ጊዜ በፖሊዮ ማለትም በልጅነት ልምሻ የተያዘ ሰው እንደተገኘ ማስታወቋ ተገልጧል። አዘጋጅና አቅራቢ ሰለሞን አባተ። የአሜሪካ ድምፅ ራዲዮ ዘጋቢ ሜሪያሊ ሳሊናስ ያነጋገረቻቸው የሮታሪ ኢንተርናሽናል ፖሊዮን የማጥፋት ዓለም አቀፍ ዘመቻ አባል ካሮል ፓንዴክ የታመመችው ያልተከተበች ልጅ እንደሆነች ማስታወቃቸውን ባለፈው ሳምንት መጨረሻ ዘግበናል። ፖሊዮ ኢትዮጵያ የገባው በሶማሊያ መቶ የሚሆኑ የፖሊዮ ሕሙማን ሰሜን ኬንያ ውስጥ ደግሞ ከአስር በላይ የሚሆኑ ፖሊዮ የያዛቸው ሰዎች እንዳሉ በተነገረበት ወቅት ነው ብለዋል ፓንዳክ። The case in Ethiopia is in the Somali region of Ethiopia, which is a geographic area um in in Ethiopia a child that is eighteen months old. And there is a Ethiopia Kasseto Huneta polio yeta yeo baand y and yemia keto beopia Kenya na Somalia osteta kasseto polio. በአፍ በሚወሰደው ጠብታ ልንደርስባቸው ያልቻልን ሕጻናት መኖራቸውን ነው። ፓንዳ ካክለውም ሶማሊያ ውስጥ ባለው የጸጥታ ሁኔታ ምክንያት ብዙ ሕጻናትን ለክትባት መድረስ እንዳልተቻለም ጠቁመው ሁኔታው ለቫይረሱ ፈጣን መስፋፋት ምክንያት መሆኑንም አመልክተዋል። የኢትዮጵያ ሶማሌ ክልል ፖሊዮ እየተስፋፋ ለሚታይባቸው ሰላም ያጡ የሶማሊያ ግዛት አካባቢዎች እጅግ የቀረቡ በመሆናቸው በአዋሳኝ የኢትዮጵያ ቀበሌዎች ፖሊዮ ቢታይ የሚደንቅ ነገር ሊሆን አይገባውም ብለዋል። ስለተባለው ሁኔታ እውነትነት ለማጣራትና ምን እየተሰራም እንደሆነ ለመጠየቅ ወደ ጤና ጥበቃ ሚኒስቴር ዛሬ ደውዬ የክትባት ኬዝ ቲም ማስተባባሪውን አቶ ስንታየው አበበን ማምሻውን አነጋግሬ፣ ያለው እውነት ነው የተባለው አቶ ስንታየው፣ አይ ኬዙ ተገኝቷል ሳይሆን ቦርደር አካባቢ፣ እሺ፣ ከኬንያ ቦርደር እና ሶማሌ ቦርደር አካባቢ ላይ በተለይ ሶማሌ ቦርደር ላይ ኤፍቪ ኬዝ ታይቷል የሚል ሪፖርት ደርሶን እሱን ገና እያጣራን ነው። እና ኮንፊርምድ የሆነ ኬዝ አይደለም ገና በማጣራት ላይ ነው። ፕላስ ደግሞ ያ ኬዝ ኢምፖርትድ ነው ወይስ ደግሞ ሀገር ውስጥ የሀገር ውስጥ ያሉ ሲቲዝኖች ናቸው የሚለውን ገና እያጣራን ነው እና ኦልሬዲ ሳምፕል ተደርሶ ተወስዶ ኢንቨስቲጌሽን ቲም ሄዶ እዛ እንትን እያለ ነው እና ኮንፊርም እንዳደረገን ሪፖርት ልናደርግ እንችላለን። በነገራችን ላይ የሮታሪ ኢንተርናሽናል ሰው የሆኑት ፓንዳክ የሚባሉ ሰው አንድ ልጅ በልጅነት ልምሻ ቫይረስ ተጋልጦ ወይም በበሽታው ተይዞ እንደሚገኝ ገልጸው ነበር እና ኢትዮጵያ አስታወቀች ብለው ነው የተናገሩት። ከየት አምጥተው ነው ታዲያ ይህንን የተናገሩት? እኔ አላቅም። እንግዲህ እሱን መረጃውን ከየት እንዳመጡት አላቅም። እኛ እስካሁን ባለን መረጃ ጤና ጥበቃ ሚኒስቴር ፌም የሚባል አለን የዚህ ኢመርጀንሲ ሪስፖንስ ሺም ቲም ተዋቅሮ ከአጋር ድርጅቶች ጋር ኬዙን ኢንቨስቲጌት እያደረጉ ነው ከዛ አይተው ሲያበቁ ሳምፕል ወስዶ ኮንፊርም ሲሆን ኢትዮጵያ ውስጥ ኬዝ ተገኘ ያ ኬዙ ደግሞ እንዴት ነው ሪል የኢትዮጵያ ሲቲዝን ነው ወይስ ደግሞ ከውጭ ከሶማሌ የመጣ ኬዝ ነው ምክንያቱም ሶማሌ ላይም ብዙ ኬዞች እየታዩ ነው ኬንያ ላይም ወደ አስር ሶማሊያም ወደ ሰማንያ ኬዞች ምናምን ደርሰዋል የሚል ሪፖርት ደርሶናል ከደብች ማለት ነው ስለዚህ እኛ ሀገር ውስጥ ግን ኬዙ አለ ብሎ ለመናገር ዊ ኒድ ቱ ኢንቨስቲጌት እና ደግሞ ሳምፕል ወስደን ያንንም ማረጋገጥ መቻል አለብን። እሱን ደግሞ እየሰራን ነው። መቼ ነው የደረሳችሁ ይሄ መረጃ አቶ ስንታየ? ኤግዛክት ታይሙን አላቅም ግን ኤዊክ ቢፎር ከአንድ ሳምንት በፊት ሁለት ሳምንት እንዳውም ከሁለት ሳምንት በፊት አካባቢ ሰምተናል ይመስለኛል። እና ቡድኑ መቼ ተንቀሳሚዲት ሳምፕሉ ተወስደዋል። እንግዲህ ዛሬ ስብሰባ አለን በሱ ላይ ኮማንድ ፖስት ተቋቁሙ። የዚህ ኬዝ አጣሪ ኮማንድ ፖስት ስቴት ሚኒስቴሩ የሚመራ ኮማንድ ፖስት ተቋቁሞ አስፈት እያደረግን ነው። አሁን ወደ ስብሰባ ልገባ ስል ነው እንደውም የደወልክ። እኔ በዚሁ ጉዳይ ላይ ማለት ነው። በዚሁ ጉዳይ የሚኒስትር ዴታው ማን ናቸው፣ ይህንን የሚመሩት? ዶክተር ከበደ ወልቁ። መቼ ነው ይሄ ውጤት ይደርሳችኋል ብላችሁ የምትጠብቁት? እስኪ ዛሬ እንሰማለን። ከዛውም ከዛ ቦታም የሚመጡ ሰዎች ባለሙያዎች ስላሉ እያጠኑት ያሉ ባለሙያዎች ኤችናራ የምንለው ማለት ነው የኢትዮጵያ የጤናና የስነ ምግብ ምርምር ኢንስቲትዩት ማለት ነው ኢንስቲትዩት፣ እሱም የዚህ የኮማንድ ፖስቱ አባል ስለሆነ አሁን እንሰማለን ያሉትን ሪፖርቶች ምናምን፣ ማለት ምን ይመስላል መሆኑ የኢትዮጵያ የፖሊዮ ገጽታ በአሁኑ ጊዜ አለው። እንግዲህ እስካሁን እኛ ፖሊዮ ኢትዮጵያ ፖሊዮ ፍሪ እንደሆነች ነበረ የምናውቀው። እንግዲህ እያየን ነው። አሁን ኦሬዲ ኢንቨስቲጌት አድርገን ካገኘን እንትኑን ናሽናል የሆነ ቫክሲን ሁሉ ልናደርግ እንችላለን፣ እና ፕሪፔርድነቱ ብሔራዊ የክትባት ዘመቻ ሌላ አዲስ ልታደረጉ ትችላላችሁ ማለት ነው? ከታየ አንድ ኬዝም ቢሆን ከታየ እሱን እናደርጋለን። ባይታይስ ካልታየ ያው ቦርደር ላይ እንደዚህ በኬንያና በኢትዮጵያ በኬንያ በሶማሌና በኬንያ በኩል ኬዞቹ ወደ ኢትዮጵያ እንትን እንዳይሆኑ እዛ ጋ ሆልድ የማድረጉ ነገር ተጠናክሮ ይቀጥላል ማለት ነው። ፖሊዮ ኢትዮጵያ የሚገቡ እንትኖች ኦሬዲ ቫክሲኔትድ ሊሆኑ እንዲሆኑ ማለት ነው። ፖሊዮ መጥፋቱ ከተነገረ በኋላም የክትባት ዘመቻው አልቆመም ነበረ። አሁን ያ በተከታታይ ይሰጥ የነበረው ክትባት ተቋርጧል ማለት ነው በዘመቻ መልክ አልተቋረጠም እስካሁን ድረስ እየተሰጠ ነው። በሶማሌ አካባቢ በቦርደሮች አካባቢ ነው ይህ ነገር የሚሰጠው። በብሔራዊ ደረጃ ማለት ነው በብሔራዊ ደረጃ አልተሰጠም። ቆሟል ማለት ነው። ይሄ በተከታታይ የሚሰጠው ዘመቻ በብሔራዊ ሪከመንድ አይደረግም። ለብሌቸውም ሪከመንድ አያደርግም። ስለዚህ ኢትዮጵያ ፖሊዮ ጠፍቷል ብላ አረጋግጣለች ማለት ነው። አረጋግጣን ነበረ። ለስንት ዓመት ያህል ነው መጥፋቱን ያረጋገጠችው? ለሁለት አመት ያክል ኬስ ከሌለ አሁን ፖሊዮ ፍሪ ዲክሌር ይደረጋል አንድ ሀገርና። እንደዛ ደግሞ ኢትዮጵያ አድርጋለች። መቼ ነበር ለመጨረሻ ጊዜ ኢትዮጵያ ውስጥ ፖሊዮ የታየው? አንድ ሪፖርት አለኝ። ጀለ ስምንት አካባቢ መጨረሻ የታየው ኢትዮጵያ ውስጥ ሁለት ሺ ስምንት የዛሬ አምስት አመት መሆ ነው እንግዲህ፣ እንደዛ ነው እንግዲህ፣ ሁለት ሺ ስምንት ኢትዮጵያ ፖሊዮ ከፖሊዮ ነጻ መሆኗን ካረጋገጠች በሁለት ሺ ስድስት አመተ ምህረት ላይ ፖሊዮ ጠፍቶ ነበር ማለት ነው፣ ከኢትዮጵያ በቃ እንደዛ ነው። ሁለት አመት ፍሪ ከሆነች ፖሊዮ የለም ብላ ዲክሌር ታደርጋለች አንድ ሀገር ማለት ነው። ስለዚህ ላለፉት ሰባት አመታት ኢትዮጵያ ከፖሊዮ ነጻ መሆኗ ነው የሚታወቀው ይሄ ጭምጭምታ ከተሰማበት ጊዜ ድረስ ማለት ነው። አቶ ስንታየሁ አበበ የክትባት ኬዝ ቲም አስተባባሪ በጤና ጥበቃ ሚኒስቴር በጣም አመሰግናለሁ። ለጊዜው ጤና ጥበቃ ሚኒስቴርና አጋሮቹ ማምሻውን ስብሰባ ተቀምጠው ስለ ሁኔታው ሲመክሩ ቆይተዋል። የስብሰባው ውጤት ምን እንደሆነ ለመጠየቅ መልሼ ወደ አቶ ስንታየሁና ሌሎችም ባለስልጣናት ደውዬ ነበር። ስልኮቹ አልተነሱም። ስብሰባው ባያልቅ ነው ብዬ ዘገባዬን ወደ ማዘጋጀት ገብቻለሁ። የተባበሩት መንግስታት ድርጅት አካል ወደሆኑትና ጉዳዩ በቀጥታ ወደሚመለከታቸው ተቋማት የዓለም ጤና ድርጅት ደብሊውኤችኦ፣ የሕፃናት መርጃ ድርጅቱ ዩኒሴፍ፣ የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር የኢትዮጵያ ቢሮዎች ደውዬ ለማነጋገር ጥረት አድርጌያለሁ። አንዳቸውም በይፋ ያሳወቁት ወይም በዌብሳይታቸውም ላይ ያሰፈሩት መረጃ የለም። ጥረቴን እቀጥላለሁ። አዲስ መረጃ እንዳገኘው ይዤ መለሳለሁ። ሰሎሞን አባተ ነኝ፣ ከቪኦኤ አፍሪካ የጤና አውታር ዋሽንግተን።